አቶ መረድ በቀለ እርስዎ የቀድሞ ማስታወቂያ ምክትል ሚኒስትር ነበሩ። አንጋፋውን ጋዜጠኛና ደራሲ ሙልጌታ ሉሌን በቅርበት እያውቁታል ብዬ ገምታለሁ። እንዴት አይነት ጋዜጠኛ እንደነበር እስቲ ባጭሩ ግለጹልን። ሙልጌታ ናልሹ አስራ ሰባት አመት ያህል አብረን ነበር። በተፈጥሮዬ ትንሽ ስሜታነት ያጠቃኛል። ሙልጌታ ደግሞ የበለጠ እዛ ውስጥ ይከተኛል። በሙልጌታ ጋዜጠኛ ነው ብሎ ማለፉ አግባብ አይመስለኝም ብዙ ሰው ጋዜጠኛ ደራሲ ንላለን ግን ሙልጌታ የተለየ ከዛ የወጣ ነው ሙልጌታ የታሪክ ሰው የታሪክ ምሁር ረቂቅ የሆነ ችሎታ እውቀት ያለው ሰው ነበረ እውነቱ የብዕር አርበኛ ነበረ ሙልጌታ በህይወቱ መጨረሻ ድረስ በዚች ሀገር ኢትዮጵያዊ የሀገር ድርሻ ብለ ሙልጌታ ጥሩ ምሳሌ ነው ዘመዶቹ ወዳጆቹ፣ አይደለም የተጎዱት አገሪቱ ውስጥ የተጎድ ታንሽ በእውነቱ በሱ ሞት አንም የሚቀር የለም ከዚህ ዓለም፣ ግን እንዲህ አይነት ሰው ደግሞ ሲጠፋ ሀገር ይጎዳል፣ ህዝብ ይጎዳል። የእሱ እውቀት ይሄነው አይባልም የማይነጥፍ ብር ያለው ወንድማችን ነበር። አንድ ሰው ሞቶ ወይም መዋጫው መስሪያ ቤት ወረቀት ሲዞር አንዳንዶቻችን አምስት ወር ሁለት ወር ስንጽፍ እሱ በሁለቱ ሀያዝ ሀዝ ነበር የሚጽፍ በእውነት ያዝናለ ሰው በጣም አዛኝ ነበር። እውቀቱ ይሄ ነው አይባልም። የሙልጌታ በኢትዮጵያ ጉዳይ ላይ ያላነበበው መጽሐፍ አለ ወይ ይባል ያለ አይመስለኝ። እንግዲህ ሙልጌታ ሉሌ እርሶ ከገለጹት በላይ እኔ ልገልጸው አልችልም። በማስታወቂያ ሚኒስቴር የኢትዮጵያ ፕሬስ ድርጅት ዋና ስራ አስኪያጅ ሆኖ የደርግ ዘግመን እስኪያ ከትም ቆይቷል ነበረ። ከዚያም ከተሰናበተ በኋላ ጦቢያ የተሰኘች በስፋት ትነበብ የነበረ ተወዳጅ መጽሔት ከመሰሎቹ ጋር መስርቶ ይሠራ እንደነበር ይታወቃል። ሙልጌታ በምን ይታወሳል ይላሉ? እንደው በአጭሩ ሙልጌታ የማይታወስበት ነገር የለም የእኔ እህት። በብዙ ነገር ይታወሳል። ቅድም እንዳልኩት በታሪክ ምሁርነቱ፣ በጠንካራ ትንታኔው ሰጭነቱ፣ በችርነቱ፣ በደግነቱ፣ በሰላም አርበኝነቱ፣ የሰላም ታጋይ ነበር ሙልጌታ በእናት ሀገር ፍቅሩ። ሙልጌታ ፕሬስ ብቻ ለም የሰራው ፕሬስ መምሪያ ኃላፊ ነበር። ፕሬስ የነበርኩኝ ጊዜ፣ ከዛ ለብዙ ጊዜ ሬዲዮ መምሪያ ኃላፊ ሆኖ ሰርቷል። ፈጣን አስተሳሰብ ያለው ሰው ነበር። ረቂቅ የሆነ እውቀት አንዲት ነገር ወዲያው፣ እኛ ስብሰባ ላይ ቁጭ ብለን እሱ ኤዲቶሪያሉን ግማሽን ጽፎታል። እንደው የብዕር አርበኛ ይላልኩት በእሱ የሚታወስ ነው። በሰላም አርበኝነቱ በምጡቅ እውቀቱ የሚታወስ ነው። ሙሉጌታ እግዚአብሔር ነፍሱ ሰዓት ቃል አሜን። አቶ መረድ በቀለ የቀድሞ ማስታወቂያ ምክትል ሚኒስትር ከጥልቅ ሀዘንጋ ሆነው ስለ አንጋፋው ጋዜጠኛ እና ደራሲ ሙልጌታ ሉሌ በአጭሩ እንድናውቅ ስላጋሩን በጣም እናመሰግናለን። ለእርሶም፣ ለወዳጅ ለዘመድ፣ ለቤተሰቡም ጭምር መጽናናትን እንመኛለን። እግዜር ይስጥልኝ። አትላንታ የሚኖረውና ቀድሞ ፊያሜታ የምትሰኘውን ጋዜጣ ያዘጋጀ የነበረው የኢትዮ ሚዲያ ፎረም ድረገጽ ጸሐፊ ጋዜጠኛ ዳዊት ከበደ ወየሳ በበኩሉ እንዲህ ብሎናል። ጋዜጠኛ ሙሉጌታ ሉሌን በተለይ በኢትዮጵያ ውስጥ በነበርንበት ጊዜ የሚታወቀው በሰላ ብዕሩ ብቻ ሳይሆን ለወጣት ጋዜጠኞች አርያ እና ምሳሌ በመሆን ጭምር ነበረ። በነገሮች ላይ የኢትዮጵያ ነጻ ፕሬስ ጋዜጠኞች ማህበርን ከመሰረቱት ውስጥ በዋነኝነት የሚጠቀስ ነው። ከዛም በኋላ ምክትል ፕሬዚዳንት ሆኖ ያገለገለ ነው። ከኢትዮጵያ እስከሚወጣ ድረስ ከኢትዮጵያ ከወጣም በኋላ እኔም ጭምር በነበርኩበት አመራር እና አቶ ክፍሌ ሙላት የተመረጡበትን አዲሱን ማህበር እንደገና የነጋማን በምናቋቋሙበት ጊዜ ከውጭ ሆኖ በገንዘብ ጭምር በመርዳት ይህ ማህበር እንዲጠናከር ያደርግ የነበረ አንጋፋ ጋዜጠኛ ነው። በእውነት ጋሽ ሙሉጌታ ሉሌን ማጣት ማለት ኢትዮጵያ አንድ ትልቅ ሰው አጣች ማለት ነው። በቁሙ የሚሄዱ ቤተ መጻሕፍት ማለት ነው። በማናቸውም ጉዳይ ላይ ልትወያይ እና ማናቸውም ነገር የሚያስረዳ ትልቅ ሰው ነበረ። በእውነት ኢትዮጵያ ታላቅ ሰው አጣለች። በጣም አመሰግናለሁ። እግዜር ይስጥልኝ።